የአርና ለላላዊነትና ዴሞክራሲ ፓርቲ ህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ በተለይም በመቀለ ዜጎች ላይ ከባድ የሰብአዊ መብት ጥሰት የሚፈጸምባቸው ህገወጥና ደበቅ እስር ቤቶች መኖራቸው ለዲደብልዩ ተናግረዋል። ሀይለ በመቀለ ባሎኒ ስቴዲየም አካባቢ ዜሮ ስድስት የሚባል ህገወጥ እስር ቤት አለ። እዚህ ላይ የእኛ አባሎችም ታስረውበት ነበረ። በተለይ አያሎ በየነ የሚባል አባላችን ታስረበት ነበር። ሌሎችም ይታሰሩበታል። ባለፈው ከሁለት አመት በፊት ነፃ አድርገነዋል የሚል መልእክትም ተላልፎ ነበር። ይሁን እንጂ ባለፈው አመት የነበረው የመቀለ ታራሚዎች እኛም ለምን ምህረት አልተሰጠንም በሚል ምክንያት አመፃው ታስቃጠሎም ተነስተ ነበረ። የትግራይ ውህኒ ቤት ኃላፊዎች ማን ነው ይሄ ያቃጠለው? ማን ነው የላካችሁ? በሚል ምርመራ ለመካሄድ ከውህኒ ቤቱ አውጥተው ወደዛ ባለስድስት ዜሮ ስድስት የሚባለውን ህገወጥ እስር ቤት ወስደው ቀጥጠው ህይወታቸው እስከማያውቁ ተመሳሽ ድረስ የደረሰ ጉዳት እንደደረሰባቸው ባለፈው ሳምንት የእስረኞቹ ቤተሰቦች ወደ ትግራይ ክልል ፕሬዚደንት ጽህፈት ቤት ሂደው እያለቀሱ እሪ እያሉ አቤቱታቸውን አሰምተዋል። ይሁን እንጂ በዛን ጊዜ ዶክተር ደብረጽዮን ወደ ሑመራ ሂደው ነበር እና አቅዳሚ ምላሽ ሀ ያገኙ ቀርተዋል። በሌላ ቦታዎች ደግሞ በአድግራትም በሽረም ሌሎችም እንዳለ ይጠረጠራል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ባሳለፍነው ሰኞ በሰጡት ጋዜጣዊ መግለጫ ከዳሰሷቸው ነጥቦች መካከል የድብቅ እስር ቤቶች ጉዳይ አንዱ ነበር። ምክትል ርዕሰ መስተዳድሩ እንዳሉት ትግራይ ውስጥ አሉ ስለተባሉ ድብቅ እስር ቤቶች ከዚህ በፊትም ጥያቄ ቀርቡላቸው እንደነበር በመግለጽ በክልሉ ድብቅና ህገ ወጥ እስር ቤት እንደሌለ ጥርጣሬ ካለም ዳሰሳ እንደሚደረግ ተናግረዋል። ትግራይ ውስጥ ድብቅ እስር ቤቶች አሉ የሚል ተነስቶልን ነበር። እኔ በግልጽ ነው ያስቀመጥኩት። ድብቅ እስር ቤቶች ካሉ እንፈትሽ። ለዚህ ወደ ወደኋላ የምንልበት አንዳች ምክንያት የለም። እያንዳንዱን ነገር እንፈትሻለን። ድብቅ እስር ቤት አለ እየተባለ ሰው ሊደነግጥ፣ ሊሸበር አይገባውም። አለ ከተባለ ዳሰሳ እናደርጋለን። ከተገኘ የሚቀጣው አካል ይቀጣል። መደበኛ ከሚባል ውጭ ግን አንዳች እስር ቤት የለም። ያሉን ማረሚያ ቤቶች የት እንዳሉ ይታወቃል። ስለዚህ ካሉ ለመፈተሽ ዝግጁ ነን። በሁሉም ነው መፈተሽ ያለበት። የትግራይንማ በፍጹም ወደኋላ አንልም። የምንደብቀው አንዳች ነገር የለም ናይ ጉዳይ አስመልክተን የኢትዮጵያ ሰብአዊ መብት ኮሚሽን መቀለ ቅርንጫፍ የስራ ኃላፊዎችን አነጋግረናል። በቅርንጫፉ የምርመራና ክትትል ዳይሬክቶሬት ዳይሬክተር አቶ ብርሃነ ጴጥሮስ እስካሁን በድብቅና ህገወጥ እስር ቤት ጉዳት ደረሰብኝ ብሎ አቤቱታ ያቀረበ ሰው እንደሌለ ገልጸዋል። እስካሁን ድረስ ድብቅ እስር ቤት የሚባል የመጣ ተቋማም የለም፣ አቤቱታም የለም። ቀጥታ ወይም በድብቅ እስር ቤት እንደዚሁኛለሁ ብሎ እስካሁን ድረስ የደረሰ ቆመ ያለን መቀሌ አካባቢ ባዶ ስድስት ተብሎ የሚታወቅ አንድ እስር ቤት እንዳለ፣ ይህ እስር ቤት ደግሞ ህጋዊ ያልሆነ ድብቅ እስር ቤት ነው ብለው የሚጠቅሱ አሉ። ስለዚህ ጉዳይ የተባለ ነገር ወይ በእናንተ በኩል የተደረገ ጥናት ወይም የመሳሰለ ነገር ይኖራል? እሱ ህጋዊ እስር ቤት ነው። የክልሉ እስር ቤት ነው እንጂ ህጋዊ አይደለም የሚል ነገር እስረኞች ይታሰሩበታል። ወደ ፍርድ ቤትም ይመላለሳሉ። እንደዚህ ነው የምናውቀው። ለዲ ደብልዩ ዘገባ ሚሊዮን ኃይለስላሴ ከመቀሌ።